የአሜሪካ ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ህዳር 12 2017 ዓ ም ዝግጅታችን ጀምሯል።

የቀድሞ የትግራይ ታጣቂዎችን ትጥቅ የማስፈታት እና ወደ ህብረተሰቡ የማዋሃድ ስራ ዛሬ ተጀምሯል። ሰባ አምስት ሺህ የሚሆኑ በዲዲአር ፕሮግራም የሚያልፉ ከትግራይ ክልል በጥንቃቄ የተለዩ እና በመከላከያና በትግራይ ጊዜያዊ አስተዳደር በኩል እንዲሁም በአፍሪካ ህብረት የተቆጣጣሪ ቡድን አማካኝነት የተረጋገጠ ሰባ አምስት ሺህ ዳታ

ለዲዲአር ፕሮግራም ሬዲ የሆነ የተዘጋጀ እርዳታ በዛሬው ዕለት ርክክብ አድርገናል ዘገባለን።

በሌላ በኩል ደግሞ መርካቶ ወደ መደበኛ እንቅስቃሴው እየተመለሰ ነው የሚሉት እና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችና ዜናዎችን እያደረስናችሁ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። መሰናዶውን በመምራት አብሬያችሁ ያለሁት ኤደን ገረመ ነኝ። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ አብረኝ በመምራት እና በማገዝ አብረኝ የሚያ

የመሹትን ባልደረቦችን ላስተዋወቃችሁ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን ያቀናብርልናል። እዚያ ጠገቤ ደረጀ ደስታ ዜናውን ለእናንተ ለማድረስ ይገኛል። በቀጥታ የምናልፈው ወደዛ ነው። በድጋሚ እንደምናመሻችሁ፣ አድማጮች የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ።

ዓለም አቀፍ የወንጀል ፍርድ ቤት በኔታንያሁና የሐማስ መሪዎች ላይ የእስር ማዘዣ አወጣ። የዓለም አቀፍ ወንጀል ፍርድ ቤት አይሲሲ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ መከላከያ ሚኒስትራቸው ዮአፍ ጋላንትና የሐማስ ባለስልጣናትን በጦር ወንጀሎችና በሰብአዊነት ላይ በፈጸሙት ወንጀሎች በመክሰስ ዛሬ ሐሙስ የእስር ማዘዣ አውጥቶባቸዋል። የእስር ማዘዣው የወጣው ለ13 ወራት በዘለቀው የጋዛ ጦርነት በእስራኤል በተፈጸሙ የጦር ወንጀሎችና እንደ አውሮፓ አቆጣጠር በጥቅምት 2023 ሐማስ በእስራኤል

ላይ ባደረሳቸው የጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ነው። ፍርድ ቤቱ ኔታንያሁና ጋላንት ሆን ብለው የጋዛን ሲቪሎች እንደ ምግብ ውሃ እና መድኃኒት የመሳሰሉ አስፈላጊ አቅርቦቶችን መከልከላቸውን ሲገልጽ የሐማሱን መሪ መሐመድ ዲፍን ደግሞ እንደ አውሮፓ አቆጣጠር በጥቅምት 2023 በተፈጸመ ግድያ

አግቶ መሰወር፣ ማሰቃየትና የጾታዊ ጥቃት ወንጀሎች ከሷል። ሐማስ ውሳኔውን ነቅፎታል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፍርድ ቤቱ በእርሳቸው ላይ የጣለውን የእስር ማዘዣ አውግዘው እስራኤል የማይረባና የሐሰት ድርጊቶችን ስለምትጸየፍ አትቀበለውም ብለዋል። ውሳኔው ኔታንያሁና ሌሎች በዓለም አቀፍ ደረጃ ተፈላጊ ተጠርጣሪዎች እና እንዲገለሉ ስለሚያደርግ ጦርነቱን ለማስቆምና ለተኩስ አቁም ድርድር የሚደረገውን ጥረት የበለጠ ያወሳስበዋል ተብሏል።

ይሁን እንጂ እስራኤል ዋና አጋሯ ዩናይትድ ስቴትስ የፍርድ ቤቱ አባል ስላልሆኑ ሁለቱ የሀማስ ባለስልጣናት ቀደም ሲል በግጭቱ ስለተገደሉ የውሳኔው ተግባራዊነት አንድምታ ውስን ሊሆን እንደሚችልም ተነግሯል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፍርድ ቤቱን ውሳኔ በማውገዝ

እስራኤል ከሃማስ ራሷን የመከላከል መብቷን እንደሚደግፉ ገልጸዋል። የመብት ተሟጋች ቡድኖች የዓለም አቀፍ የወንጀል ፍርድ ቤት ውሳኔ በግጭቱ ውስጥ የተሳተፉ አካላትን ሁሉ ወደ ተጠያቂነት ለማምጣት ነው ብለዋል።

የዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ቋሚ የተኩስ አቁም እንዲደረግና ታጋቾች እንዲለቀቁ በመጠየቅ ትላንት ረቡዕ ያሳለፈው ውሳኔ የተገለጸበት ቋንቋ ለሐማስ የተሳሳተ መልእክት ያስተላልፋል በሚል ድምፅን በድምፅ የመሻር መብቷን በመጠቀም ውድቅ አድርገዋለች። በመንግስታቱ ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሮበርት ውድ የተኩስ አቁምን ከታጋቾቹ መለቀቅ ጋር ማገናኘት ለዘላቂ ሰላም አስፈላጊ ነው ሲሉ

የፍልስጤም መልእክተኛን ጨምሮ ተቺዎች ግን አሜሪካ የውሳኔ ሀሳቡን ውድቅ ማድረጓ ጦርነትን ትደግፋለች ማለት ነው ሲሉ ከሰዋል። አምባሳደሩ አክለውም የጦርነቱ በዘላቂነት ማብቃት ከታጋጆች መፈታት ጋር አብሮ መምጣት አለበት ሲሉ የዩናይትድ ስቴትስን አቋም ግልጽ አድርገዋል። የፍልስጤም ምክትል አምባሳደር ማጂድ ባሚያ ለምክር ቤቱ ባሰሙት ንግግር እስራኤል ለገደለቻቸው ፍልስጤም ሲቪሎች ተጠያቂ ነች፣ ከዚህ ኃላፊነት ነፃ መሆን አይቻልም ብለዋል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ እንደ ኤሮፓ አቆጣጠር 2022 ዩክሬንን ከወረረች ወዲህ የመጀመሪያውን የአህጉር አቋራጭ የባለስቲክ ሚሳይል መተኮሷን ዩክሬን ዛሬ ሐሙስ አስታወቀች። የዩክሬን አየር ኃይል ከድምጽ አምስት እጅ ይፈጥናል የተባለውን የሃይፐርሶኒክ ሚሳይል እና ሰባት ክሩዝ ሚሳይሎችን ያካተተው መጠነ ሰፊ የሚሳይል ጥቃት የተተኮሰው ከሩሲያ አስትራካን ክልል ነው ብሏል።

ሩሲያ ስለ ዩክሬን መግለጫ ወዲያውኑ አስተያየት አልሰጠችም። የኒኩሌር ጦርን መሸከም የሚችለው የሩሲያ አህጉር አቋራጭ የረዥም ርቀት ሚሳይል ወይም አይሲቢኤም ለጥቃት የተሰማራው ዩናይትድ ስቴትስና ብሪታንያ ዩክሬን ሩሲያ ድንበር ውስጥ ዘልቃ በመግባት ኢላማዎችን ማጥቃት የሚያስችላትን የረዥም ርቀት ሚሳይሎቻቸውን እንድትጠቀም ከፈቀዱ ከቀናት በኋላ ነው።

ፕሬዚደንት ጆ ባይደን በዋይት ሀውስ የስልጣን ዘመናቸው ባለፉት ሁለት ወራት አቋማቸውን ቀይረው ዩክሬን በዋሽንግተን የተሰጡ የረዥም ርቀት ሚሳይሎችን በመጠቀም ወደ ሩሲያ ዘልቆ በመግባት ማጥቃት እንደምትችል መፍቀዳቸው በቅርብ ቀናት ውስጥ ሁለተኛው የአሜሪካ ፖሊሲ ለውጥ መሆኑን ተመልክተዋል የኬንያው ፕሬዚደንት ዊልያም ሩቶ አገራቸው ከህንዳዊ ባለጸጋ ጋውታም አዳኒ ጋር የገባችውን ብዙ ሚሊዮን ዶላሮች የሚፈጅ የአውሮፕላን

የአውሮፕላን ማረፊያ ማስፋፊያና የኃይል ምንጭ ስምምነቶችን መሰረዛቸውን ዛሬ ሐሙስ አስታወቁ። ሩቶ ይህን ያስታወቁት ዩናይትድ ስቴትስ ባለፈው ሳምንት በእስያ ከሚገኙት ባለጸጎች በአንዱ ላይ የጉቦና የማጭበርበር ክስ መመስረቷን ካስታወቀች በኋላ ነው። ፕሬዚደንቱ ውሳኔው የተላለፈው በእኛ የምርምር ተቋማትና አጋር አገራት በቀረበው አዲስ መረጃ ላይ ተመስርቶ ነው ብለዋል። ይሁን እንጂ ዩናይትድ ስቴትስን ለይተው አልገለጹም።

የአዳኒ ቡድን በዋና ከተማዋ ናይሮቢ የሚገኘውን የኬንያ ዋና አውሮፕላን ማረፊያ ለማዘመን የሚያስችል ስምምነት እየተፈራረመ ሲሆን በስምምነቱ መሰረት ተጨማሪ ማኮብኮቢያና መናኸሪያ በመገንባት በምትኩ ለ30 ዓመታት አየር መንገዱን የማስተዳደር ስራ እንዲወስድ የታሰበ ነው።

ብዙ የተተቸው ስምምነት በኬንያ ፀረ አዳኒ ተቃውሞን የቀሰቀሰ ሲሆን ዝቅተኛ የስራ ሁኔታና አንዳንድ ቦታዎችም ላይ ከስራ መፈናቀልን ያመጣል ያሉ የአየር ማረፊያው ሰራተኞችን የስራ ማቆም አድማ አስከትሏል። በመጨረሻም ምዕራብ ዩናይትድ ስቴትስን በመታው ከባድ አውሎ ነፋስ ሁለት ሰዎች ሞቱ። ትላንት ረቡ የዩናይትድ ስቴትስ ሰሜን ምዕራባዊ ግዛትን የመታው ትልቅ አውሎ ነፋስ የፈጠረው ከባድ ዝናብና አውሎ ነፋስ

አውሎ ንፋሱ የዛፎች መገንደስና የኤሌክትሪክ ኃይል መቆራረጥ ያስከተለ ሲሆን ቢያንስ የሁለት ሰዎችን ሕይወት ቀጥፈዋል።

ኃይሉን በፍጥነት ይጨምራል የተባለው ይኸው ከባድ አውሎ ንፋስ ቦምብ ሳይክሎን በሚል ስያሜ ይታወቃል። ከባዱ አውሎ ንፋስ በምዕራብ ዩናይትድ ስቴትስ በምትገኘው ዋሽንግተን ክፍለ ግዛት ትላንት ረቡ ባደረሰው አደጋ 460 ሺህ ቤቶች ላይ የመብራት መቆራረጥ አስከትሏል። በኦሪገን ካሊፎርኒያ፣ እና ኔቫዳ ተጨማሪ የኃይል መቆራረጥ አድር ደርሷል። በዚህ ሳቢያ ትምህርት ቤቶች ሲዘጉ፣ የነዋሪዎች የዕለት ተዕለት ህይወት አስተጓግሏል። ካልፎ ማክሰኞ ጀምሮ አካባቢውን የመምታት የጀመረው አውሎ ንፋስ

ኃይሉ እየጨመረና እየጠነከረ በመሄድ የአየር ሁኔታ ትንባያ ማዕከል በካሊፎርኒያ ሰሜን ሳን ፍራንሲስኮ አካባቢ እስከ አርብ ድረስ ከመጠን በላይ የዝናብ አደጋዎች እንደሚኖሩ ገልጾ የጎርፍ አደጋ ማስጠንቀቂያዎችን እስከ ቅዳሜ አራዝሟል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ኤደን ገረመው ትጠብቃችኋለች።

ከዓለም ዙሪያ የተጠናቀሩትን ዜናዎች ያደረሰንን ን ደረጀ ደስታን እናመሰግናለን። የዌብ እና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው እንዲሁም ደግሞ ንጉሱ ታምሬ የስርጭት አቀናባሪ።

ዋና አዘጋጇ ጽዮን ግርማ፣ እኔ ኤደን ገረመው መሰናዶውን በመምራትና አብረናችሁ እናመሻለን። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ መሀሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ እንዲሁም ደግሞ ዩቲዩብ ገጻችን ላይ እንድትከታተሉ በአክብሮት እየጋበዝኩ ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገራለን።

የቀድሞ የትግራይ ታጣቂዎችን ትጥቅ የማስፈታት ና ወደ ህብረተሰቡ የማዋሃድ ስራ ዛሬ ተጀምሯል። በትግራይ ክልል መቀለ ከተማ በተጀመረው የቀድሞ የትግራይ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሀድ ና የማቋቋም ስራ ሶስት መቶ ሀያ የቀድሞ ተዋጊዎች ትጥቅ ፈተው ወደ ታድሶ ማሰልጠኛ ተቋማት እንዲገቡ በማድረግ ነው የተጀመረው በማሰልጠኛ ተቋማቱም ስድስት ቀናትን በስልጠና እንደሚያሳልፉ

የዛሬው ስነ ስርዓት ላይ የተገኙት የብሔራዊ ተሀድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ ተናግረዋል። ሙልጌታ ጽፋ ዘገባ አለው። ዛሬ ህዳር 12 ቀን 2017 ዓ ም በይፋ በተጀመረው የትግራይ ተዋጊዎችን

ትጥቅ የማስፈታትና ወደ ታድሶ የማስገባት ሂደት ትጥቃቸውን ያስረከቡት የቀድሞ ተዋጊዎች በእጃቸው ላይ የነበሩት ቀላልና የቡድን መሳሪያዎች በሰልፍ ለኢትዮጵያ የመከላከያ ሰራዊት አባላት ሲያስረክቡ ታይተዋል። ከዚያም ስድስት ቀናት ለስልጠና ይቆዩባቸዋል ወደ ተባሉት ስልጠና ማዕከሉ ይወስዷቸዋል በተባሉ

አውቶቡሶች ተሳፍረው ሂደዋል። በዚህ ሂደት ላይ የመከላከያ ሰራዊትና የትግራይ ክልል ተወካዮች እንዲሁም በአፍሪካ ህብረት የተቋቋመ የሰላም ስምምነት ተግባራዊነት የሚከታተል ና የሚቆጣጠር ልዑክ ተገኝተዋል። በስነ ስርአቱ ላይ ንግግር ያደረጉት የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ ሞክሪያ ዛሬ በመጀመሪያ ዙር የተጀመረው ታጣቂዎችን ወደ ህብረተሰቡ የመቀላቀል ሂደት በሚቀጥሉት አራት ወራት በ75 ሺህ ተዋጊዎች ላይ ተግባራዊ እንደሚደረግ አስታውቀዋል።

ሰባ አምስት ሺህ የሚሆኑ በዲዲአር ፕሮግራም የሚያልፉ ከትግራይ ክልል በጥንቃቄ የተለዩ እና በመከላከያና በኩል እንዲሁም በአፍሪካ ህብረት የተቆጣጣሪ ቡድን አማካኝነት የተረጋገጠ ሰባ አምስት ሺህ ዳታ ለዲዲአር ፕሮግራም ሬዲ የሆነ የተዘጋጀ ዳታ በዛሬው ዕለት ርክክብ አድርገናል።

በኢትዮጵያ መንግስትና በህወሀት መካከል ጥቅምት 23 ቀን 2015 ዓ ም በደቡብ አፍሪካ ፕሪቶሪያ ላይ የተደረገው ተኩስ የማቆም የሰላም ስምምነት ተከትሎ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ የማዋሀድና በማቋቋም መርሃ ግብር ይፋ ከተደረገ በኋላ በ2015 ጥር ወር ላይ ከባድ የጦር መሳሪያዎች፣ እንዲሁም በተመሳሳይ ዓመት ግንቦት ወር ላይ መካከለኛ ጦር መሳሪያ ርክክብ መፈጸሙን ዘግበን ነበር። ከሁለት ዓመት መዘግየት በኋላ ዛሬ

ጀመረው ሂደት ደግሞ የመጀመሪያ ዙር የቀድሞ ተዋጊዎችን ወደ ህብረተሰቡ መቀላቀል ሂደት መጀመሩን ታውቋል። በዛሬ ከ300 በላይ በሆኑት የቀድሞ ተዋጊዎች አንደኛ ዙር ሂደት ላይ ሴቶችና ለአካል ጉዳተኞች ቅድሚያ እንደተሰጣቸው ምክትል ኮሚሽነሩ ገልጸዋል።

ከተራ ተዋጊ እስከ ጀነራል ማዕረግ ያላቸው እንደተካተቱበትም በስነ ስርዓቱ ላይ ተገልጿል። የትግራይ ክልል የጸጥታና ሰላም ቢሮ ኃላፊ ሌትናንት ጀነራል ፍስሐ ኪዳኑ የፕሪቶሪያው ስምምነት ተግባራዊ እንዲደረግ ክልሉ ዝግጁ መሆኑን ተናግረዋል።

በደቡብ አፍሪካ የተፈረመው ስምምነት በምልአት ተተገበረ የሚባለው ወደ ቅድመ ጦርነት የነበረው ሁኔታ ሲመለስ ነው። አሁን እዚህ ትጥቃችን ስናስረክብና ስምምነቱን ስንተገብር ገና ነፃ ያልወጣ ህዝባለን ጸለምቲ፣ የራያ ጫፍ አካባቢዎችም አሉ። በተለይ ደግሞ የምዕራብ ትግራይ ህዝባችን ተፈናቅሎና ተሰዶ በስቃይና በጨለማ በሱዳንና በመሃል ሀገር እያሳለፈ ነው። ይህም አለም እያየው

ትኩረት ያላደረገበት ጉዳይ ነው። ትጥቅ ፈትቶ ወደ ህብረተሰቡ ለሚቀላቀል ለእያንዳንዱ የቀድሞ ተዋጊ በሁለት ዙር 1800 ዶላር በዛሬ ምንዛሬ 214000 ብር ማለት ነው ለማቋቋሚያ እንደሚሰጣቸው ተገልጿል። በዛሬው ዕለት ትጥቅ አስረክበው ወደ ታድሶ ማዕከል መግባት ከጀምሩ አንዱ አሟን ኤል መለስ በሂደቱ ደስተኛ መሆናቸውን ለአሜሪካ ድምፅ ተናግረዋል። አብዚን ሀገርና መጀመሪያ ለሀገራችን ብለን ነው የወጣ ነው

አሁን ደግሞ ካሉት ለይተው እያሰናበቱን ነው። በደስታ ተቀብለነዋል። መጀመሪያ እኔ ሲብል ነበርኩ። ሁኔታው ሲፈጠር ነው ወደዚህ የገባሁት። አሁን ኑሯችንን ልንመራ ተዘጋጅተናል። ወደ ነበርኩበት ሥራ እመለሳለሁ የሚል ተስፋ አለኝ።

በአፍሪካ ህብረት የተቋቋመው የሰላም ስምምነቱ ተግባራዊነት የሚከታተልና የሚቆጣጠር ልዑክ መሪ ሜጀር ጀኔራል ስቴፈን ራዲና ከአሁን በፊት ከባድና መካከለኛ የጦር መሳሪያ ርክክብ ሲፈጸም እንደተከታተሉ ገልጸው የዛሬው ቀላል የጦር መሳሪያ ማስረከብና የቀድሞ ተዋጊዎች ወደ ታድሶ ማዕከላት መግባት መጀመር የሰላም ስምምነቱ ትግበራ ማሳያ ነው ብለዋል። የዛሬው ፍጻሜ የቀድሞ ሂደቶች ቅጥያ በመሆኑ አስፈላጊ ነው።

አሁን እንዳየነው መካከለኛና ቀላል የጦር መሳሪያዎች የቀድሞ ተዋጊዎች ሲያስረክቡ አይተናል። ቀጥሎም እንደተገለጸው ወደ ተሐድሶ ማዕከላት ይገባሉ። በአሁኑ ጊዜ በመቀለ አዳጋ ሐሙስና አድዋ የተሐድሶ ማዕከላት እንደተዘጋጁ የገለጹት የአፍሪካ ህብረት ልዑኩ መሪ ተጨማሪ ሁለት ማዕከላትም እየተዘጋጁ እንዳሉ ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።

የተከታተላችሁት ለሐሙስ ምሽት ህዳር 12 2017 ዓ ም የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። መርካቶ ወደ መደበኛ እንቅስቃሴው እየተመለሰ ነው። በኢትዮጵያ ትልቁ የሆነው መርካቶ ገበያ በተለይም ከሰኞ ዕለት አንስቶ ሲተገበር የነበረው

ሱቅ የመዝጋት አድማ ዛሬ በአብዛኛው ቆሟል። የአሜሪካ ድምጽ ዘጋቢ ወደ ገበያ ስፍራው ተጉዞ ባደረገው ቅኝት እንደተመለከተው ሱቆች ሙሉ ለሙሉ በሚባል ደረጃ ተከፍተዋል። በአዲስ አበባ ከተማ አስተዳደር ባለስልጣናት ችግሩን ለመቅረፍ ከመርካቶ ነጋዴዎች ጋር ከትላንት በስቲያ ውይይት አድርገዋል። ሆኖም ዛሬም ሱቆቹ የተከፈቱ ቢሆኑም ብዙ ግብይትም አይስተዋልም። ለዚህ ምክንያቱ ደግሞ ሸማቾችም ወደ ገበያው ጎራ አለማለታቸው እንደሆነ አስተያየታቸው

ሳቸውን የሰጡ ነጋዴዎች ተናግረዋል። ኬኔዲ አባተ ዘገባለሁ።

የአዲስ አበባ ከተማ አስተዳደር በመርካቶ ገበያ እያካሄደ ያለውን የደረሰኝ ቁጥጥርና ከዚሁ ጋር የተገናኘ የቅጣት እርምጃ ተከትሎ መደብሮችን በመዝጋት ሲካሄድ የነበረው አድማ ሙሉ ለሙሉ ሊባል በሚችል ደረጃ ማብቃቱን በዛሬው ዕለት በስፍራው ባደረግነው ቅኝት መታዘብ ችለናል። ተዘዋውረን በተመለከትናቸው የመርካቶ ዋና ዋና ክፍሎች አልፎ አልፎ ካልሆነ በስተቀር መደብሮች በሙሉ ክፍት ናቸው። ሆኖም በገበያው በርካታ የሰዎች እንቅስቃሴ ቢኖርም የወትሮውን አይነት የደመቀ የግብይት ድባብ አይስተዋል

በተለይ ከሰኞ ህዳር 9 ቀን ጀምሮ በርካታ ነጋዴዎች መደብሮቻቸውን በመዝጋት ሲያካሂዱት የነበረው አድማ የተቀዛቀዘው እና ዝግ የነበሩ ሱቆች በአብዛኛው መከፈት የጀመሩት በትናንትናው ዕለት እንደሆነ አስተያየታቸውን የሰጡን ነጋዴዎች ተናግረዋል። ካናገርናቸው ነጋዴዎች መካከል አንዱ የሆኑት ለደህንነቴ ስለምሰጋ ስሜ አይጠቀስ ያሉ የሱቅ ባለንብረት ለሱቆች መዘጋት ዋና ምክንያት የሆነው መጋዘኖችን የመፈተሽና ነጋዴዎች ለያዙት ሸቀጥ ደረሰኝ የመጠየቅ ተግባር መ

ቅረቱን ገልጸዋል። በመሆኑም በአሁን ወቅት ነጋዴው ደረሰኝ እየቆረጠ ሽያጭ ቢጀምርም ብዙም ሸማቾች እንደሌሉ አብራርተዋል። ነጋዴ አሁን አንድ አንድ አንድ አንድ እያለ መክፈት ጀምረው ሁሉም ተከፍቷል። ግብይትም አለ። አሁን እኛ አካባቢ ዛሬ ዛሬ እንደሁም እንዳጋጣሚ አጋጣሚ የገበንመንት ተቆጣጣሪዎች ምናምን አላየውም

ላይ መርካቶ አለ አሉ። እኛ አካባቢ ግን የሉም። የተወሰነ ኤሪያ ላይ የለም። እኔ ማይቻቸዋለሁ ዞር ዞር ብዬ ማይቻለሁ። አሁን ገዢ ነው ያልመጣው እንጂ ሽያጭ ርም ውስጥ ተጀምሯል። ሸማቹ በነበረው አውግነት ምክንያት መርካቶ ችግር ነው ምናምን የሚባሉ ነገር በመብዛቱ ነው ሸማች ያልመጣው እንጂ ሸማች ኔ ቢመጣ ኔ ዛሬ ፉሉ ነው ፉሉ እየተሰራ ያለ ስራ ማለት ነው። ገዢዎች የመጡልን ያህል እኛሰር ብዬ ያደረግንን አለ እነተን በዛም ገቨርንመንቱ የተወሰነ መጠን አሳክቷል ብዬ ያስባለሁ። ምንም በሆን ሰው ደረሰኝም እየቆረጣ እየሰራም ስለሆነ ማለት ነው ሌላው

አዲስ ነገር ያለው ምንድን ነው? ይሄ ስቶር መፈተሽ ምናምን ምናምን የሚባለው ነገር ሰው የጠየቀን የለም። ስንጠየቅ ነበር እንደዛ ሰብለናል። ያመጣችሁበት የገዛችሁበትን አሳዩን ይሉን ነበር። አሁን እንደዛ ዓይነት ጥያቄ የምጠይቅም የለም ከሞላ ጎደል ጥሩ ይመስለኛል። አትሊስት ሰው ወደ

ገበያ ስርዓቱ የተመለሰ ይመስለኛል። ነው ነጋዴውን በይበልጥ አስቆጥቶ የነበረው የከተማ አስተዳደሩ ንግድ ቢሮ ያሰማራቸው ባለሙያዎች ግብይት ለሚፈጸምባቸው ሸቀጦች ደረሰኝ መቆረጡን ከመከታተል ባለፈ በመደብሮችና በመጋዘኖች ላሉ ሸቀጦችም ደረሰኝ መጠየቃቸው እንደነበረ እኚሁ ያነጋገር ናቸው ባለሱቅ ተናግረዋል። ይሁንና በአሁኑ ወቅት ችግሩን ለመቅረፍ ደረሰኝ ያልተቆረጠባቸውን ሸቀጦች ነጋዴው እንዲያስመዘግብ የከተማ አስተዳደሩ ጥሪ ማድረጉን ገልጸዋል።

ውጭ ግብ እየተፈጸምንባቸው እስቶካችን ሲያሉ ደረሰኞች አሉ አይደለ? እነሱን አምጡና ስመዝግቡ ተብለን ነበር። ምክንያቱም ያለ ደረሰኝ የገዛውን እቃ በደረሰኝ ከሸጥቅ መቶ ፐርሰንት ታክስ ሰብጄክት ነው የምትለው ወይ ደግሞ አስራ አምስት ፐርሰንት ቫቱን ከፋይ ነው የምትሆነው። ደረሰኝ ካለ ግን መንግስት ኮንስደር አድርጎልሀል ማለት ነው። አስራ አምስት ፐርሰንቱን አት ሊስት የሆነ ኮንስደር ያደርግልሀል። ስለዚህ ምክንያት የገዛ ጊዜ ነው ብሎ በተወሳን እንትኑ ላይ፣ በኦዲት ጊዜ በሆነ ነገር ይጠቅማል። ምንም ጥያቄ የለውም። ስታው ሰምቶ ከተጠቀመበት ትልቅ ኦፖርቹኒቲ ነው። ምክንያቱም

አሁን የመርካቶ ችግር ያለው ረጅም ዓመት ቢያንስ ስምንት ሰባት ዓመት ዝም ብለን ነው ስንሰራ የነበር። እኔ ጋር ብትመጣ አሁን ስቶኬ ውስጥ የእውነት ያለኝን እቃ እንኳን የማላውቀው እቃዎች አሉ። ኦልድ ሶክ ደግሞ ማለት ከማን እንደገዛ የት እንደገዛ አታውቀውም ማለት አት ሊስት እሱ ሜዳ ላይ ግን ከመወርቅብኝ ኮንትሮባንድ ከመሆን አስፋልት ላይ ወጥቶ እኔ እሱን እቃ መዝግቤ ለመንግስት ሰጥቼው

ከዛ በኋላ መንግስቱን ኮንስደር ካደረገ ቤት ሲሸጥ እኔ አስራ አምስት ፐርሰንቱ። ዛሬ መርካቶን ተዘዋውረን በተመለከትንበት ወቅት ስራ የለም የሚሉ ድምጾችን በስፍራው ከሚንቀሳቀሱ ሰዎች በተደጋጋሚ ሰምተናል። ይሁን እንጂ በደህንነት ስጋት ምክንያት አስተያየት ሊሰጡን ፈቃደኞች አልነበሩም። ምንም እንኳን መደብሮችን በመዝጋት የጎላ የተቃውሞ እንቅስቃሴ የተደረገው ሰኞና ማክሰኞ ዕለት ቢሆንም መንግስት በተለይ በመጋዘኖችና በመደብሮች ውስጥ ያሉ ሸቀጦች ደረሰኝ የተቆ

የተቆረጠባቸው ስለመሆናቸው የማረጋገጥ እርምጃ እንደሚወስድ መወራት ከጀመረበት ከጥቅምት ሀያ ጀምሮ በመርካቶ ግብይት ተቀዛቅዞ መቆየቱን የተናገሩት አስተያየታቸውን የሰጡን ነጋዴ ይህም ብዙዎችን እንደጎዳ ገልጸዋል መጀመሪያ ነገር ጉዳት ደርሷል ብዬ የማስበው ነገር በሀገሪቱ ላይ የግብይት ስርዓቱ ላይ ጉ ችግር ገጥሟል በመሸጥ እና በመግዛት መካከል ያለ ሲስተም አፍፌክት በተደረገበት ሰአት ላይ ሻጭን ገዥም ተጎጂ ሆኗል ቀጥታ ነጋዴ ከአንድ ሳምንት በላይ መቋቋም አይችልም የመርካቶ ነጋዴ ተበድሮ

አበዳሪ ተበዳሪ፣ ሁሉም ኤክስትሪም ተወጣጥረን እናለ ነው። አንድ ሳምንት እንደምንም ብለን እንችል ይሆናል፣ ሁለተኛ ሳምንት ግን አንችልም። አሁን ግን ይሄ የገበያ ስርዓቱን ከተበላሸ ግን ሶስተኛ ሳምንቱ ነው። ከዚህ በላይ ነጋዴውን መቋቋም የሚችል አይመስለኝም። ፈርድ ፐርሰኑ ደግሞ በመሀል ላይ ያለው ደግሞ ገቨርንመንትን ተጎጂ ነው። ከሁሉ በላይ ግን ማለት ነው፣ ከሁሉ በላይ ግን እኔን የሚያሳዝነኝ ግን ምንም ውስጥ ነው። የለ ከፍተኛ የሆነ ቤተሰብ እየመራ ያለ የወጣት ሀይል መርካቶ ውሳል። ብዙ በስራ እየሰራ በቃ ማንም በቃ ቆመ። የተከፈተ በር ላይ

ብሎ ሄዶ ቤተሰቡን የሚያስተዳድር ትንሽ ቁጥር እንዳይመስልን። ከነጋዴው በቁጥር ምናልባት በሶስት መቶ በአራት መቶ ጥፍ የሚበልጥ ማለት ነው። ከባለ ሱቁ ይበልጥ ማለት ነው። ይህ ሁሉ ወጣት ስራ አጣ። ሁለተኛ መርካቶ ኤሪያ ላይ ደግሞ ኑሯቸውን የመሰረቱ ሰዎች ደግሞ አሉ፣ ቤት ያላቸው መኖሪያ ቤት ያላቸው

ልክ መርካቶ እንደ እርሻቸው የሚያዩት ማለት ነው። በቃ መርካቶ ወጥቶ ድንችም ሽጦ ሽጉድም ሽጦ ተሸክሞ፣ የሚሸከመውም ልጇ፣ የሚሸከም ባሏ፣ እሷን ተሸክማ ታዛ ሻይ ቤትም ሰርታ ምንም በ ወደ ቤት የሚገባ ዝብ ነበር አይደለ? አሁን ይህ ሁሉ አፌክት ነው። ገበያው በመበላሸቱ ተጠቂ የሆነ ብዙ ነው።

እኔ በጣም ጉዳቱን አይቻለሁ። በጣም ሌላ አስተያየታቸውን የሰጡን የመርካቶ ነጋዴም ከትናንት ጀምሮ መደብሮች ቢከፈቱም የግብይት እንቅስቃሴው ግን እምብዛም ነው ብለዋል። በመርካቶ በተፈጠረው ጉዳይ ላይ ከአዲስ አበባ ከተማ ንግድ ቢሮ አስተያየት ለማግኘት የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ የእጅ ስልክ ላይ በተደጋጋሚ ለመደወል ሞክረን ስልካቸው ጥሪ አይቀበልም። የቢሮው የሕዝብ ግንኙነት ኃላፊ ደግሞ ለስልክ ጥሪ ምላሽ አልሰጡንም። ይሁን እንጂ የከተማ አስተዳደሩን ምክትል ከንቲባና የንግድ ቢሮ

ኃላፊዋን ጨምሮ የአስተዳደሩ ልዩ ልዩ ባለስልጣናት ከሁለት ቀናት በፊት ከመርካቶ ነጋዴዎች ጋር በተፈጠረው ችግር ዙሪያ መወያየታቸውን የከንቲባ ጽህፈት ቤት ያወጣው መረጃ ያመለክታል። ነጋዴው ደረሰኛ አንቆርጥም የሚል ሀሳብ እንደሌለው ነገር ግን በጅምላ ነጋዴዎችና አከፋፋዮች ላይ ትኩረት መደረግ እንዳለበት ከስምምነት ላይ መደረሱን ምክትል ከንቲባው አቶ ጃንጥራር አባይ ትናንት ለከተማው ምክር ቤት እንደተናገሩ መረጃው አክሎ ገልጿል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ

በመርካቶ ቁጥጥር የተጀመረው በርካታ ህገወጥ አሰራሮች እንዳሉ በጥናት በመለየቱ ነው ሲሉ ለምክር ቤታቸው ማብራራታቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ። በአዲሱ የሶማሊያ ተልእኮ የሚካተቱ ሀገራት ገና እንዳልተለዩ የአፍሪካ ህብረት አስታወቀ።

በመጪው ጥር ወር በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በምንጻሩ ኤዩሰም የሚካተቱ ሀገራት የትኞቹ እንደሆኑ ገና አለመወሰኑን ነው ህብረቱ የገለጸው። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ትላንት ህዳር አስራ አንድ ቀን ሁለት ሺ አስራ ሰባት ዓመተ ምህረት ለጋዜጠኞች ሲናገሩ በተልእኮ ለመሳተፍ ፍላጎት ያላቸው ሀገራት ጥያቄን በመቀበል ሂደት ላይ መሆናቸው

ሰጥቷቸውን ጠቅሰዋል። ኮሚሽነሩ ካለፈው ሰኞ ህዳር 9 ቀን 2017 ዓ ም አንስቶም እየተከበረ ያለውን አራተኛውን የአፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት ሳምንት አስመልክተው ከጋዜጠኞች ጋር ባደረጉት ቆይታ ላይ ነው ይህንን የተናገሩት። እስክንድር ፍሬው ዘገባለሁ።

ከሚያዚያ 2015 ጀምሮ የአፍሪካ ህብረት የሶማሊያ ተልእኮ በምህፃሩ አሚሶምን በመተካት በስራ ላይ የቆየው የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስ የስራ ጊዜው እያበቃ ነው። የአፍሪካ ህብረት እንደገለጸው ኢትዮጵያን ጨምሮ አምስት ሀገራት ወታደሮችን ያዋጡበት ይህ ተልእኮ የሚተካው ደግሞ በመጪው ጥር ወር በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በምህፃሩ

ኤዩ ሶም ነው። ይህም ሆኖ በአዲሱ ተልእኮ የሚካተቱት ሀገራት የትኛዎቹ እንደሆኑ ገና አለመወሰኑን ህብረቱ አስታውቋል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ትናንት ህዳር 11 ቀን 2017 ዓ ም ለጋዜጠኞች እንዳሉት ፍላጎት ያላቸውን ሀገራት ጥያቄ የመቀበሉ ሂደት ገና አልተጠናቀቀም። ገና በሂደት ላይ ነው ያለነው

በዚህ ሰዓት ፍላጎት ያላቸውን ሀገራት እየተቀበልን ነው። ከዚያ በኋላ ጥያቄ ካስገቡት ከሁሉም አባል ሀገራት ጋር እንመካከራለን። እናም ከሶማሊያ ፌዴራል መንግስት ጋር እንሰራለን። ኮሚሽነር ባንኮሌ ጥያቄ ለማቅረብ የተሰጠው የጊዜ ገደብ ሊጠናቀቅ ገና ጥቂት ቀናት ስለሚቀሩት እስካሁን በአዲሱ ተልዕኮ ለመሳተፍ ፍላጎት ያሳዩትን ሀገራት በስም መጥቀስ እንደማይችሉ አብራርተዋል። ህብረቱ አልሸባብን ለማሸነፍ የሚሰራውን ስራ መደገፉን እንደሚቀጥል ግን አጽንኦት ሰጥተው ተናግረዋል።

ሶማሊያ የአፍሪካ ህብረት ሶማሊያን አይተዋትም። ሶማሊያ አልሻባብን እንድታሸንፍ ለመደገፍ ከአጋሮቻችን ጋር እንሰራለን። ከተባበሩት መንግስታትና ከህብረቱ አባል ሀገራት ጋርም እንሰራለን።

ለአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በምህፃሩ ኤዩሶም ወታደር የሚያዋጡ ሀገራትን የመለየት ስራ እየተሰራ ያለው ኢትዮጵያ ታህሳስ 22 2016 ዓ.ም ዓ ም ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በአዲስ አበባና በሞቃዲሾ መካከል ያለው ዲፕሎማሲያዊ ውዝግብ በቀጠለበት ወቅት ነው። የሶማሊያው የመከላከያ ሚኒስትር አብዱልቃድር መሐመድ ኑር ኢትዮጵያ ሉዓላዊነታችንን ና ብሔራዊ አንድነታችንን ስለጣሰች በአዲሱ ተልእኮ አትሳተፍም ሲሉ በዚህ ወር መጀመሪያ ለሀገራቸው መንግስታዊ

የቴሌቪዥን ጣቢያ ተናግረዋል። ባለፈው ሳምንት በሰጡት መግለጫ ወቅት በዚህ የሚኒስትሩ አስተያየት ላይ ምላሽ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ አልሸባብን ማዳከሟን ትቀጥላለች ብለዋል።

ዝርዝር ማብራሪያ ግን አልሰጡም። ሁለቱ ሀገራት ከቀጣዩ የአፍሪካ ህብረት የሶማሊያ ተልዕኮ ጋር በተያያዘ የሚሰጧቸውን አስተያየቶች በተመለከተ ከአሜሪካ ድምፅ ጥያቄ የቀረበላቸው ኮሚሽነር ባንኮሌ ጠለቅ ያለ ምላሽ አልሰጡም። ኮሚሽነሩ በትናንትናው ማብራሪያቸው በአህጉሪቱ ያሉ ሌሎች የጸጥታ ችግሮችን ለመፍታት እየተደረጉን ያሏቸውን ጥረቶችም አብራርተዋል። ካለፈው ሰኞ ኅዳር 9 ቀን 2017 ዓ ም ጀምሮ እየተከበረ ያለው አራተኛው የአፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት ሳምንት ካካተታቸው ክንውኖች አንዱ

ትናንት ረቡ ኅዳር 11 ቀን 2017 ዓም ከጋዜጠኞች ጋር የነበረው መርሃ ግብር ነው። ለአሜሪካ ድምፅ እስክንድር ፍሬው አዲስ አበባ።

የመካከለኛው ምስራቅ የባይደን ልዩ መልእክተኛ ለግጭቶቹ ማብቂያ ተስፋ አለኝ ይላሉ። በመካከለኛው ምስራቅ የፕሬዚዳንት ጆ ባይደን ልዩ መልእክተኛ በትላንትናው ዕለት ሲናገሩ ምንም እንኳን በእስራኤል ሰሜናዊ ድንበር እየተካሄደ ያለውን ውጊያ ቢቀጥልም እና የጋዛውም ጦርነት ፍጻሜ ባይታይም

ግጭቱን ለማስቆም ከህዝቦላ ጋር የሚደረገውን ድርድር አስመልክቶ ያላቸውን ተስፋ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የእንደራሴዎች ምክር ቤት ትላንት ማብሻ ላይ በወሰደው እርምጃ ወደ እስራኤል ሊላክ የነበረውን የተወሰነ መጠን ያለው የጦር መሳሪያ እንዳይላክ አግዷል። እርምጃውን የተቃወሙ ወገኖች በበኩላቸው ውጊያውን ያራዝማል ብለዋል። አኒታ ፓወል ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።

ለመካከለኛው ምስራቅ ድርድር የባይደን ከፍተኛ መልእክተኛ ከሂዝቦላ ጋር በተደረገው ውይይት እየሰፋ ላለው ግጭት ማብቂያ ተጨማሪ እመርታ ያሉት መታየቱን ጠቁመዋል። ወደ እስራኤል በሚያደርጉት ቀጣይ ጉዟቸውም ባይደን ዋይት ሃውስን ከመልቀቃቸው አስቀድሞ መቋጫውን ለማሳካት እንደሚጥሩ አስረድተዋል። የዩናይት ስቴትሱ ልዩ መልእክተኛ አሞስ ሆችስቲን በመስከረም 26 የጀመረው የጋዛው ግጭት

በስተ ሰሜን ወደሚገኘው የእስራኤልና የሊባኖስ ድንበር ከተስፋፋ በኋላ በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት እንዲደረስ ለማድረግ ለወራት ጥረት ሲያደርጉ ቆይተዋል። ኢንካሚንግ አድሚኒስትሬሽን ኦረ ዲስካሲንግ ስ ም

የመንግስቱን ስልጣን ከሚረከበው አስተዳደር ጋር እንሰራለን። ለዚህም ስለ ጉዳዩ እየተወያየን ነው። ስለምንሰራቸው ስራዎች በሙሉ እንዲያውቁ እናደርጋለን። ልክ ፕሬዚደንት ባይደን እንደተናገሩት ስርዓት የጠበቀ የስልጣን ሽግግር ተግባራዊ ይሆናል። በመሆኑም ያ የሚያሳስብ ጉዳይ ይሆናል ብዬ አላስብም። አንዳንድ የዩናይትድ ስቴትስ ህግ አውጪዎች ቁልፉ ዩናይትድ ስቴትስ ለእስራኤል የምትሰጠውን የጦር መሳሪያ ማቋረጥ ነው ሲሉ ይከራከራሉ።

የሁለቱም ዋና ዋና ፓርቲዎች አባል ያልሆኑት ገለልተኛው የቬርሞንት ክፍለ ግዛቱ እንደ ራሴ ሴናተር በርኒ ሳንደርስ ዩናይትድ ስቴትስ ኦፍ አሜሪካ የእነዚህ አሰቃቂ ድርጊቶች አባሪ ተባባሪ ይሆናለች፣ ያ መቆም አለበት። ይህ ሁሉ ድርድር እየተካሄደም ቢሆን ግጭቱ ቀጥሏል። ትላንት ረቡዕ ከሊባኖስ የተወነጨፈ አንድ ሮኬት

And Israel. Do we expect these negotiations to produce a ceasefire and a cessation of aggression quickly? No one can guarantee that because the issue is linked to the Israeli response and to Netanyahu's seriousness.

እነዚህ ድርድሮች የተኩስ አቁም ስምምነትና ጥቃቶቹ በፍጥነት እንዲያስቆሙ ተስፋ እናደርጋለን። እስራኤል ለጉዳዩ ከምትሰጠው ምላሽና ኔትንያሁ ከሚያሳዩት ቁርጠኝነት ጋር የተያያዘ በመሆኑ ለዚህ እውን መሆን ማንም ዋስትና ሊሰጥ አይችልም። ነገር ግን ግልጽ መሆን ያለበት እየተደራደርን ያለነው በሁለት ቅድመ ሁኔታዎች ዙሪያ ነው። የመጀመሪያው የኃይል ወረራው ሙሉ በሙሉ በሚያበቃበት ሲሆኑ፣ ሁለተኛው ቅድመ ሁኔታ የሊባኖስ ሉዓላዊነት መከበር ነው። ይህም ማለት እስራኤላውያን በፈለጉ ጊዜ ሕግ እየጣሱ በመግባት

እንዲገድሉ አይፈቅድላቸውም ማለት ነው። ዩናይትድ ስቴትስ ሂዝቦላን በአሸባሪ ቡድንነት ትፈርጀዋለች። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለጋዛው ውጊያ አፋጣኝና ቋሚ የተኩስ አቁም ያለ አንዳች ቅድመ ሁኔታ እውን እንዲደረግ ሲል በትላንትናው ዕለት ያቀረበውን ውሳኔ ዩናይትድ ስቴትስ እንደ ቅድመ ሁኔታ በሐማስ ቁጥጥር ስር የሚገኙትን እስራኤላዊያን ታጋቾች አያስለቅቅም ስትል ድምፅን በድምፅ የመሻር መብቷን ተጠቅማ

Simply put, this resolution would have sent a dangerous message to Hamas. There's no need to come back to the negotiating table.

ይህ የውሳኔ ሀሳብ ባጭሩ ወደ ድርድር ጠረጴዛው መመለስ እንደሚያስፈልግ ለሐማስ አደገኛ መልእክት የሚያስተላልፍ ነው። ሐማስ ይህንን ለ410 ቀናት ታግተው የሚገኙት ቁጥራቸው ከመቶ በላይ የሚደርሱ የሃያ በላይ ሀገሮች ዜጎችን ዕጣ ዓለም አቀፉ ማህበረሰብ እንዲረሳው ተስፋ በማድረግ የራሱን ፍላጎት ለማሳካት ለመረጠው ስልቱ የተሰጠ ምላሽ አድርጎ ሊያዩ ይችላል። የእስራኤል ባለሥልጣናት በበኩላቸው ትላንት ረቡዕ የተኩስ አቁም ድርድሩ እየተካሄደ ባለበት በአሁኑ ወቅት ሂዝቦላን ለመምታት እንዲችሉ ጠይቀዋል።

የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በደህንነታችን በዜጎቻችን ደህንነት ወይም ሉዓላዊነታችንን በማጣት ወይንም በሉዓላዊነት ላይ በሚደረግ ድርድር ልንከፍል አንችልም።

ስለሆነም በማንኛውም የሚዳረስ ስምምነት ጥሰቶች ተፈጽመው በተገኙ ጊዜ እርምጃ የመውሰድ ነፃነታችንን መጠበቅ አለብን። ሂዝቦላ በኢራን የሚደገፍ መሆኑንና ትሄራን በፈቀደችም ጊዜ ስምምነቱን ለማደናቀፍ እንደምትችል ያስታወሱት ተንታኞች በበኩላቸው ጦርነቱ እንዴት ሊያበቃ እንደሚችል ግልጽ አይደለም ይላሉ። ዴቪድ ማኮቭስኪ በዋሽንግተን የቅርብ ምስራቅ አገሮች የፖሊሲ ጉዳዮች ከፍተኛ አጥኚ ናቸው።

ስለዚህ አሁን አብረናችሁ ነን። ነገር ግን ከቴክኒክ ጉዳዮች ጋር የተያያዙ ጥቂት ስጋቶች አሉ። ያሉበትን ሁኔታ መገመት ይችላለሁ። ይሁን እንጂ እነዚህ ከቴክኒክ ጉዳዮች ጋር የተዛመዱ ስጋቶች በሚል የቀረቡት

መሰረታዊ የጽንሰ ሀሳብ ልዩነቶች ናቸው። እናም አሁን የምናውቀው ነገር የለም። ረቂቅ ስምምነቱ የእስራኤል የምድር ጦር ከሊባኖስ እንዲወጣና የሂዝቦላ ኃይሎች ከእስራኤል ድንበር እንዲርቁ የሚጠይቅ መሆኑን በአካባቢው የሚገኙ የመገናኛ ብዙሃን ያስረዳሉ። ተጨማሪ የሊባኖስ ወታደሮችና የተባበሩት መንግስታት የሰላም አስከባሪ ኃይል ደቡባዊ ሊባኖስ ወደሚገኘው ነፃ ቃጣና የማሰማራት ሀሳብ የስምምነቱ አካል እንዲሆንም ይጠይቃል።

ዩ ዘገባችን የቡድን ሀያ ሀገራትን የሚመለከት ነው። ድህነትን መቀነስ የፍልሰት ቀውስን ለማስታገስ ያስችላል ሲሉ ባለሙያዎች ተናግረዋል። በዓለም ለሚታየው የፍልሰት ቀውስ ድህነትና ረሀብ ዋና ምክንያቶች መሆናቸውን ባለሙያዎች ይናገራሉ።

በብራዚል በተካሄደው የቡድን ሀያ ሀገራት ጉባኤ ጎን ለጎን የተናገሩት ባለሙያዎቹ ውጤታማ የሆነ የማህበራዊ ደህንነት መጠበቂያ መንገዶች ወይም ሴፍቲ ኔት መኖራቸው ሰዎች መኖሪያ ቀያቸውን ለቀው ለመሰደድ የሚያበቋቸውን መንስኤዎች ለመቀነስና ለማስቆም ያግዛሉ ብለዋል። የአሜሪካ ድምጽ የስደት ጉዳዮች ዘጋቢ አሊን ቢሮስ ከሪዮ ደ ጀነሮ የላከችውን ዘገባ ነው ሀብታሙ ስዩም እንደሚከተለው ያቀርበዋል።

ስቲቭ ሳይድ በሀገሩ ሄይቲ የፖለቲካ ሳይንስ ተማሪ ነበረ። በሀገሩ ሥራ ባለመኖሩ ባለፈው ዓመት ለቆ ለመውጣት እንደተገደደ ይናገራል። የደህንነት አለመኖርም ሌላኛው ችግር ነበረ። የሁለት ዓመቱ ወጣት እንደሚለው የተሻለ ሕይወት ለማግኘት የሚቻለውን ሁሉ መሞከር ነበረበት። በዛ ያለው ሁኔታ አስቸጋሪ በመሆኑ ነው። ብራዚልን የመረጥኩት የሥራ ዕድል አለ መባሉን ሰምቼ ነው። ብራዚላውያን እንግዳ ተቀባይም በመሆናቸው ነው።

ወደ ብራዚል ለማቅናት መጀመሪያ ያለ ሰነድ የዶሚኒካን ሪፐብሊክን ድንበር መሻገር ነበረበት። አደገኛና ብዙ ገንዘብ የጠየቀ ነበረ። በመጀመሪያው ሙከራ አልገባሁም፣ ግን ወደ ድንበሩ ተመልሼ ሄድኩ። ስቲቭ ሳይድ በዶሚኒካን ሪፐብሊክ ለአንድ ወር ቆየ፣ እየሰራም ገንዘብ ቆጠበ። በኋላም የሰብአዊ ቪዛ አግኝቶ ወደ ብራዚል መምጣት ቻለ። በአዲሲቱ አገርም በቂ ገንዘብ ኖሮት ኑሮውን ለማረጋጋት ይሻል። በሕይወት ጉዞ መቆም የለም።

አንድም ቦታ መድረስ ካለብህ እስክትደርስ ድረስ መታገል አለብህ። የብራዚል ፖሊስ እንደሚለው በሀገሪቱ 164000 የሄቲ ተወላጆች ይኖራሉ። ቡድን 20 በመባል የሚታወቀው ታላላቅ ኢኮኖሚ ያላቸው ሀገራት ህብረት በዚህ ሳምንት ጉባኤውን በብራዚል ባደረገበት ወቅት የተሳተፉ ባለሙያዎች እንዳሉት የቡድኑ አባል ሀገራት ስደተኞቹ በአዲስ ሀገራቸው ተደላድለው እንዲኖሩ ማመቻቸት አለባቸው።

ፓውሎ ኢላስ በሰብዓዊ መብትና በስደተኞች ዜግነት የማግኘት መብት ላይ የሚሰራ ማዕከል ባልደረባ ናቸው። መታየት ያለበት ከሰብዓዊ መብት አንጻር ነው። በተጨማሪም የቡድን ሀያ አገራት መረዳት ያለባቸው ፍልሰት በድህነት፣ በተፈጥሮ አደጋዎች፣ ጦርነትና ግጭቶች ምክንያት እንደሚከሰት ነው።

የቡድን ሀያ አገራቱ በወጡት የአቋም መግለጫ መደበኛ ያልሆነ ፍልሰትና መንስኤዎቹ የሆኑትን ረሃብና ድህነት መከላከል አስፈላጊ እንደሆነ አስምረውበታል። የብራዚል የልማት ሚኒስትር የሆኑት ዌሊንግተን ዲያስ እንደሚሉት በመላው ዓለም 2.4 ቢሊዮን ሰዎች በድህነት ውስጥ ይኖራሉ።

ከፍልሰት ጉዳይ ባለፈ ረሃብና ድህነት በችግሩ ለተጠቁ ብቻ ሳይሆን መካከለኛ ገቢ ላላቸው ለባለጸጎችና ሀብታም ሀገራትም ችግር ነው። ዲያስ እንደሚሉት የተቸገሩ ሰዎች ወደ ወንጀል ድርጊት ሊገቡ ይችላሉ። ይህም ለህብረተሰቡ በጠቅላላ ችግር ይሆናል። እናም በጉባኤው የተወጠነው ቁልፍ ተነሳሽነት በረሃብና ድህነት ላይ ሎአላዊ ህብረት ይሰኛል። ህብረቱ 500 ሚሊዮን ለሚሆኑ ሰዎች ገንዘብ ለማደልና 150 ሕፃናትን በትምህርት ቤት ለመመገብ አቅዷል።

ከሰማንያ በላይ ሀገራት፣ ሀያ አራት ዓለም አቀፍ ድርጅቶች፣ ዘጠኝ ዓለም አቀፍ የገንዘብ ተቋማትና 31 በጎ አድራጊዎች ህብረቱን ተቀላቅለዋል። በድጋሚ ውልንግተን ዲያዝ፣ ምግብ ማቅረብ ብቻ አይደለም። ድህነትን ለማጥፋት ቁልፍ መሠረት የሆነውን ትምህርትን፣ ጤና፣ ኢኮኖሚ፣ ሥራ ፈጠራና መሠረተ ልማትን በተመለከተ የልማት ትልሞችን ለመተግበር እየተነጋገርን ነው።

የተባበሩት መንግስታት ድርጅት እንደሚለው የምግብ ዋስትና ጥውት ፍልሰትና መፈናቀል በአየር ንብረት ለውጥ፣ የተፈጥሮ አደጋዎች፣ ግጭትና ድህነት በሚያደርሱት ተጽዕኖ ምክንያት ይባባሳል። እነዚህም በብራዚሉ የቡድን ሃያ አገራት ጉባኤ ላይ ዋነኛ ጭብጦች ነበሩ።

የተከበራችሁ አድማጭ ተመልካቾቻችን የምሽቱ የመጀመሪያው ምዕራፍን ዘገባዎቻችን ነበር ስትከታተሉ የቆያችሁት። በሀያ ሁለት

በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ይቀጥላል። እንዲሁም ደግሞ በዌብና ና ማህበራዊ ድረገጻችን ላይ ልትከታተሉን ትችላላችሁ። ቪኦኤ አማሪክ በሚለው ስር በመግባት ልታገኙ ትችላላችሁ። የዩቲዩብ ገጻችንም ላይ እንገኛለን። ያመለጧችሁንም መሰናዶች እዛ ላይ ታገኛችኋላችሁ። አብራችሁን ስለሆናችሁ እናመሰግናለን። ወደ ሁለተኛው ምዕራፍ እንሻገር።

የኢትዮጵያ የረሃብ አደጋ ገቢ ለማሰባሰብ የተዘፈነው ሙዚቃ አርባኛ ዓመቱን ያዘ። እንደ ኤሮፓያን አቆጣጠር በ1984 በኢትዮጵያ ለተከሰተው ድርቅ የረሃብ ተጎጆች ገቢ ለማሰባሰብ የተሰራው ለመሆኑ የገና በዓል መሆኑን ያውቃሉን የተሰኘው ወይም በእንግሊዝኛው ዱዜኖ ኤትስ ክርስትማስ የተሰኘው የሙዚቃ ስራ

አርባኛ ዓመቱን በዚህ ወር መጨረሻ ላይ ይይዛል። አርባኛ ዓመቱን በማስመልከት በተሰራው ስራ ላይ ዝነኛ ሙዚቀኞች የተካፈሉ ሲሆን በሰላሳኛው አመት መታሰቢያ የሙዚቃ ስራ ላይ ድምጹ የተካተተው እንግሊዛዊው ኤድሽረን የሙዚቃ ስራው በአፍሪካ ላይ አሉታዊ የሆነ ተጽዕኖ እንዳለው በመገንዘቤ የአቋም ለውጥ አድርጌያለው ብሏል። በዘንድሮ ስራ ላይም ድምጼ እንዲካተት ፍቃድ ሳልጠየቅ ነው ድምጼ የተካተተው በማለት ቅሬታውን በኢንስታግራም ገጹ ላይ አጋርቷል። በዚህ ዙሪያ

የተጠናቀረውን የሮይተርስ ዘገባ ተከታዩ ነው። አውዳመትን አመትን ምክንያት በማድረግ ችግረኞችን ለመርዳት ለመጀመሪያ ጊዜ በቡድን የተቀረጸው እና ለመሆኑ የገና በዓል መሆኑን ያውቃሉ የተሰኘው በእንግሊዝኛው

ብዙ ዘይ ነው ኢትስ ክሪስማስ የሙዚቃ ስራ አርባኛ አመቱን በዚህ ወር መጨረሻ ላይ ይዛል። የሮክ ሙዚቃ አቀንቃኙ ቦብ ጊልዶፍ ሚዴ ጁሬ እና የሙዚቃ አዘጋጁ ትሬቨር ሆን የቅርብ ጊዜው እትም የድምጽ ባለሙያውን ስቲንግን፣ ሙዚቀኛውን ኤድ ሼረን፣ ሪታ ኦራና፣ ሟቹ ጆርጅ ሚካኤልን እንዲሁም ሴኔድ ኦኮኖር እና የሌሎች ዝነኛ ሙዚቀኛ ድምጾችን ያካተተ መሆኑን አስታውቋል። ቦብ ጊልዶፍ

የሚያስቅ የድሮ ሙዚቃ ነው። እኔም ሞንኩ እሱ ከሰራናቸው ምርጥ ስራዎች ቀዳሚው አደርገውም። ነገር ግን እዚያ ስቱዲዮ ውስጥ ሆነህ ሁሉም ሲዘፍኑ ስታይ የሆኑ ትምህርት ቤት ውስጥ ያሉ የሚጫወቱ ሕፃናት ይመስላሉ። ወደሆነ ነገር ያሻግራል። ያ በጣም ልዩ ነው ብዬ አስባለሁ። ሚድጅ ዩሬ ደግሞ እንዲህ ይላል። የትራቪስ ባንድ አባሉን ፍራን ሂሊን ግጥም ትፈልጋለህ ብዬ ስጠይቀው አይ አልፈልግም ሲለኝ

የሆነ ምትሃታዊ የሆነ ቅጽበት ነበር። የሆነ ነገር አለ አለኝ። እናም ዘፈኑ ሲወጣ አስራ ሁለት ዓመቴ ነበር፣ ከዚያን ጊዜ አንስቶ የነበረ የሆነ ነገር አለ ብሎኛል። እንደዚያ ነው እነኚህ ልጆች የሚሰማቸው። ዘፈኑ ለመጀመሪያ ጊዜ የተቀረጸው በጎርጎሮስያኑ 1984 ጊልዶፍ እና ዩሬ ባሰባሰቧቸው የባንድ ኤድ የሙዚቃ ኮከቦች ቡድን ሲሆን አላማውን በኢትዮጵያ ተከስቶ የነበረውን ረሃብን ለመዋጋት ገንዘብ የማሰባሰብ ነበር።

የሙዚቃ ስራው በአውሮፓውያን 2004 እና 2014 20ኛ እና 30ኛ ዓመቱን በያዘባቸው ጊዜ ታድሶ ሁለት አዳዲስ ሙዚቃዎች ተከትለዋል።

እነዚህ ስራዎች ላይም ተጨማሪ አዳዲስ ዘፋኞችና የሙዚቃ ቡድኖች ተሳትፎባቸዋል። ቡድኑ ባለፈው ሳምንት ህዳር 13 ባወጣው ጋዜጣዊ መግለጫም ትሬቨር ሆን እነዚህን ቅጂዎችና ልዩ የሙዚቃ ዝግጅቶችን በመጠቀም እንከኔለሽ ስራዎችን ሰርቷል ሲል አመኳሽተዋል። የዘፈኑ የቅርብ ጊዜ የመጨረሻው እትምም በብሪትሽ ብሬክፋስት ታይም ሬዲዮ ወይም የማለዳ የሬዲዮ ስርጭት ላይ የፊታችን የጎርጎሮሳውያኑ ህዳር 25 የሚለቀቅ ይሆናል። ይህ ስራም

የመጀመሪያው ከተለቀቀ ከአርባ አመታት በኋላ የሙዚቃ ስራ ቪዲዮም አብሮ እንደሚለቀቅም ታውቋል። አድማጮች ስቲንግ ከወጣቱ ኤድ ሺረን ጋር ሲዘፍን፣ ልጅ ጆርጅ ከሌላኛው ወጣት ሳም ስሚዝ ጋር ሲቀናጅ፣ ወጣቱ ጆርጅ ሚካኤል ከሄር ስታይልስ ጎን ሲያቀነቅን የሚያደምጡ ሲሆን በቀደመው ሙዚቃ ላይ ከነበሩት ፖል ማካርትኒ፣ ስቲንግ፣ ፊል ኮሊንስ፣ ባንዴድ፣ ሮጀር ቴለር፣ ቶም ዮርክ

ፖል ዌለር እና ዴመን አልባርን ጋር ሲነጻጸሩ ምን እንደሚመስሉ የሚያደምጡበትን ምድል ያገኛሉ። ይሁን እንጂ በአዲሱ ዱዜኖ ኢትስ ክርስማስ የተሰኘው የሙዚቃ ስራ ላይ ስራው የተካተተው ኤድሸርን በቅርቡ በወጣው መግለጫ ላይ በሙዚቃ ስራው ላይ ድምፄ እንዲካተት ጥያቄ አልቀረበልኝም ሲል አስታውቋል። አዲስ በተለቀቀው የባንድ ኤድ አርባ ዘፈን ላይ ፈቃዴ አልተጠየቀም

እድሉ ተሰጥቶኝ ቢሆን ኖሮም ከአክብሮት ጋር ድምፄን መጠቀም እንደማይችሉ በመግለጽ አልቀበልም እላቸው ነበር ብሏል። አዲስ በተለቀቀው የባንድ ኤድ አርባ ዘፈን ላይ ፈቃዴን አልተጠየቅኩም። እድሉ ተሰጥቶኝ ቢሆን ኖሮ ከአክብሮት ጋር ድምፄን መጠቀም እንደማይችሉ በመግለጽ አልቀበልም ብዬ መልስ ነበረ። ከአስር ዓመት በኋላ ከዘፈኑ ጋር ተያይዞ ያለው ሀሳብ ላይ በዩዝ ኦዲጂ ግልጽ በሆነ ቋንቋ እንደተገለጸው ያለኝ አረዳድ ተቀይሯል። ይህ የእኔ የግል አቋም ነው። ወደፊት የዓለም ሥራ ነው ብዬ ተስፋ አድርጋለሁ

ሁላችሁንም ወዳችኋለሁ ስሜያችኋለሁ፣ በማለት በግል ኢንስታግራም ገጹ ላይ መግለጫ አስፍሯል። እንግሊዛዊው ሙዚቀኛና የሙዚቃ ስራ ደራሲ ኤድ ሽርን ባለፈው እሁድ በጎርጎሮሳውያኑ ህዳር 17 ባወጣው በዚሁ መግለጫ የትውልደ ጋናዊ እንግሊዛዊ ዘፋኝ ፊውዝ ኦዲጂ ዱዜኖ ኤትስ ክሪስማስ ሙዚቃ ላይ እንዲካፈል ተጠይቆ የሰጠውን ምላሽ ያሰፈረበትን የማህበራዊ ድረገጽ ልጥፍ የምስል ቅጂ ወይም ስክሪንሻት አባሪ አድርጎ አያይዟል።

ጋናዊ ሙዚቀኛ በማህበራዊ ገጹ ላይ ይህ ተነሳሽነት በአፍሪካ ላይ የሚያስከትለውን አሉታዊ የሆነ የኢኮኖሚና የቱሪዝም ጉዳት በመገንዘቡ በሙዚቃው ስራ ላይ እንዲሳተፍ የቀረበለትን ጥያቄ አለመቀበሉን ገልጾ ነበር ያሰፈረው።

ሮይተርስ በጉዳዩ ላይ ምላሽ እንዲሰጡት የባንዴት ተወካዮችን ለማነጋገር ሞክሮ እንዳልተሳካለት አስታውቋል። የሙዚቃው ሥራው እንደ አውሮፓውያን አቆጣጠር በ984 በኢትዮጵያ ለተከሰተው ረሀብ ድጋፍ ለማሰባሰብ የተሰራ ሲሆን ዘንድሮ አርባኛ ዓመቱን ይይዛል። ኤድሽረን ከዚህ ቀደም የሰላሳኛ ዓመት መታሰቢያ ላይ ድምፁና ሙዚቃዎቹ እንዲካተቱ ፈቅዶ ነበር። በሮይተርስ ለተሰናዳው ዘገባ አይደን ገረመው ከዋሽንግተን ዲሲ

ተከታዩ ዘገባ ደግሞ ባህልና አካባቢ ላይ ያተኩራል። ከዚህ ቀደም የተላለፈ ዘገባ ነው።

ባህላዊው የወሎ ጭስ ላይ ነው የሚያተኩረው። በባህላዊ መንገድ የሚዘጋጀው የወሎ ጭስ ተፈጥሯዊ ግብዓቶችን ተጠቅሞ ስለሚቀመም በርካቶች ተመራጭ ያደርጉታል። ምርቱ ለብዙዎች የስራ እድል በመፍጠርም ይታወቃል። ከስልሳ በላይ የተለያዩ የሀገር በቀል እጽዋትን በመጠቀም እንደሚቀመም የሚነገርለትን የወሎ እጣንን በአካባቢው መጠሪያ የወሎ ጭስን አገር አቀፍ እውቅና ለማሰጠት ጥናቶች መጠናቀቃቸውን በቅርቡ የወሎ ዩኒቨርሲቲ አስታውቋል። ምስፍና

ተጠራቂ ዘገባለው የደሴ ከተማ ነዋሪዋ ወይዘሮ ስመኝ በቀለ ባህላዊ የእጣን ንግድ ጥርሴን የነቀልኩበት ስራ ነው ይላሉ። ለዚህ ደግሞ የወሎ እጣን በአካባቢው አጠራር የወሎ ጭስን በባለወለታነት ያውሱታል። ዛሬ በህይወት ከሌሉት እናታቸው ስራውን ተምረው ቤተሰባቸውን እየመሩ ያሉት በዚሁ ዘርፍ ነው። ለመቶ ብር የመቶ አለ በሰሃኑ ሰፍሮ ለመቶ ኪሎ ሶስት መቶ ነው

አንድ ኪሎ አንድ ኪሎ አንድ ቆንጆ አድርጌ ቀላቀዬ የምትጥን ማለት ነው። ቤተሰብ ነበር የሚሰራው በኋላ እናቴ ከለለች በኋላ ራሱን ከያዝኩት እንኳን ወደ ስድስት አመት ወደ ሰባት አመት ሆኖ ግን ብዙ ጊዜ ነው። ከዛም በፊት እናቴ ጋር ነው የጋራ የምንሰራው። አሁን ግን ብቻዬን እንኳን ከያዝኩት ወደ ሰባት አመት ምናምን ሆኗል። እግዚአብሔር ይመስገን ጥሩ ነው ስራው።

ከብዙ ሀገራት በቅ እያቅጣጫው ባህር ዳር፣ ጎንደር፣ ጎጃም፣ አዲስ አበባ ውጮች ራሱ እንልካለን እኛ ወደ አሜሪካን የራሱ ዱባይ ሁሉ ምልካቸው የሆነት አለ። የወሎ ጭስ ከግብይቱ ባሻገር ባህላዊ ትውፊቱ፣ ተፈጥሯዊ ግብአቱ፣ ጥበባዊ ቀመሩ ለብዙዎች የእርካታ ምንጭ እንደሆነ ይነገራል። ይሄ ነጭ ሉባንጃ ነው። ይሄኛው ጥቁር ሉባንጃ ነው። ሉባንጃ ጃዊ ይባላል በወሎ ቋንቋ።

ወደ ሌላው ደግሞ ሉባንጃ ጃዊ ነው የሚባለው። ጥቁርና ነጭ ነው። ይሄኛው ጣን ነው። አንድ ላይ ነው ሪሚክስ ሆኖ ያው ጣም የሚሰጠው ይሄኛው አደናዱስ ነው። ይሄ ቀበርቾ ነው። ያው ጥቅሙ ለብዙ ነገር ነው። ጥቅም መድኃኒት ነው።

የሆነ በአካባቢያችን ራሱ ትላትልባም ነገር ምናምን ሲፈጠር የማጥፋት ባህሪ ያለው የአይወድም ትንሽ ነገር ቆንጠር ተደርጎ ይጨሳል። ለምች ነገር መድኃኒት ነው። አቦል ቡና ላይ ትንሽ ሳይበዛ ተወቆ፣ ብዙ መፍትሄ አለው። ይሄ ቀበርቸው ማለት ነው። ይሄኛው ያው ደግሞ የሀገራችን ማቴሪያል ነው። ያው ግን የሀገራችን ማቴሪያል ብቻውን ጭስ ብዙ ቅመማ ቅመሞች አሉት የሚገቡት፣ ብዙ ነገር እነዚህ የሚገባሉ

ሚክስ የሚባል ቅመም አለው። የራሱ ሚክስ አለ። ሽቶ አለው። ሰንደል ሁሉ ይገባል። ይሄ ይሄ ሁሉ ገብቶ ነው ጭስ ነው። ጭሱ ደግሞ ወይ ባለ ቀንጦ እንብስ ቅጥቅጥ የሚባል በሀገራችን ዙሪያ የሚገኝ ስራ ስር እንጨት ነው። እነ ባህር ዛፍ ምናምን ብዙ ነገር እንትን አለው። እሱ ያው በቅመም ነው የሚታሸው፣ ጭስነት ይሄኛው ደግሞ ያው ነጭ ቡኬ ነው ያ ወደ ቀለም ያው የምግብ ከለር እንሰጠውና

የምግብ ከለሮችን ከለር ሰጥተናቸው እንደረድረዋለን። እኛ ለውበት ነው ስንሰራው፣ ግን ሪሚክስ ነው የምናደርገው ብቻውን የሚጨስ ነገር አይደለም። እኛ ከሁሉም ነገር ቀላቅለን ስንመጥነው ነው ጭስ ጭስ የሚያመጣው። ይሄ ወይባ ነው የሚባለው እዛ የሚገኘው እንጨት ወይባ። ጥቅሙ ለብዙ ነገር ነው። ለሴቶች ነው፣ አብዛኛውን ለወላድ ሴቶች ናቸው። ለማህፀን ነው፣ ለማፀን ቆሻሻ ምናምን አጣጥቦ የማውጣት ባህሪ ያለው ለወገብ ለሚያማት ሴት

ለውበት ለብዙ ነገር ነው ተጠቅሞ በጭስ ምክንያት አገራችንን እየገለጽ ነው፣ ኢትዮጵያ ማሳየታችን ነው። በወሎ ዩኒቨርሲቲ የሀብት ልማትና ገቢ ማመንጨት ዳይሬክተር እየመረሸቱ ለአሜሪካ ድምፅ እንደገለጹት የወሎ ጭስ ሰዎች ተፈጥሯዊ ምርትን እንዲጠቀሙ የሚያበረታታ ልዩ ባህላዊ መገለጫዎች ያሉት የወሎ መታወቂያ ነው ይላሉ። የወሎ ጭስ በኬሚካል የበለጸገ አይደለም ወይም

በፋብሪካ ገብቶ የወጡ ባለመሆኑ ለጤና ከፋብሪካ ከወጡት ወይም በሀገራችን እየተሸጡ ከሚገኙት የጭስ አይነቶች ለጤና ጉዳቱ በጣም ዝቅተኛ መሆኑን ነው ጥናቶቹ የሚያመላክቱት። እንግዲህ የወሎ ጭስ ወደ አምሳ አራት የሚጠጉ ውህዶች አሉት በውስጡ

ሌሎቹ የመተንፈሻ አካላት ላይ በርካታ ጉዳት ያደርሳሉ። ለምሳሌ አስምንና የመሳሰሉትን ጉዳት የሚያደርሱ ሲሆን የወሎጭስ ግን እጅግ ዝቅተኛ የሆነ ጉዳት ወይም እዚህ ግባ የሚባል ጉዳት እንደሌለው ነው ጥናቶች፣ የኛ ግኝት የሚያመላክተው። ከዚህም በተጨማሪ ተፈጥሯዊ የሆነ በመሆኑ ቃናውና ለዛውን የጠበቀ የአካባቢ ማህበረሰብ ምንነት የሚያሳይ

እጅግ ተፈላጊ የጭስ አይነት መሆኑን ነው የሚያመላክተው። የበዓል ማድመቂያ የቤት ማማሟቂያ ጭምር ነው የወሎ ጭስ። ብዙ ጊዜ እረፍት የለኝም በረፍት ሰዓቴና በበዓል ቀናት የወሎን ጭስ በጣም ነው የምጠቀመው። ከጎረቤቶቼና ባዘቦት በሁሉም ቀን የወሎን ጭስ በጣም እንጠቀማለን።

መልካም መዓዛውን የሚወዱ አሽከርካሪዎች ሳይቀሩ ከመኪናቸው አያረቁትም የወሎ ጭስን። ታምራት መከተ እባላለሁ። ደሴ አካባቢ ነው ተወልጄ ያደግኩት። ኢትዮ ቴሌኮም ሹፌር ነኝ። ያው የወሎ ጭስ በጣም ታዋቂና ቆንጆ ነው። እኛ ራሱ መኪና ላይ እንደዚቻ አድርገን እቃውን ይዘን በጣም እንጠቀማታለን። በጣም ቆንጆ ነው የወሎ ጭስ።

በጣም አሪፍ ነው። የመኪና ሽታን ይቀይራል። አሪፍ ነው። ይህን ተፈጥሯዊ ሀብትና ባህላዊ አመራረት በሀገር አቀፍ ደረጃ እውቅና እንዲያገኝ አስፈላጊው ጥናትና ቅድመ ዝግጅት መጠናቀቁን የሚናገሩት የወሎ ዩኒቨርሲቲው የሀብት ልማትና ገቢ ማመንጨት ዳይሬክተሩ ናቸው። የወሎ ዩኒቨርሲቲ ከዚህ በፊት የወሎ የወል ሀብቱ የሆኑትን የወሎ ገቢ፣ የደሴ ሳፋን የመሳሰሉትን የፓተንት ወይም

አእምሯዊ ንብረት ባለቤትነትን የማሰጠት ስራ ሰርቷል። አሁን በተጨማሪ ደግሞ የወሎ ጪስን በተመለከተ ጥናት ሲያስጠና ቆይቷል ና የወሎ ጪስ በወሎ አካባቢ በሶስት ዞኖች በተለይ በደቡብ ወሎ፣ በሰሜን ወሎ ና በኦሮሞ ብሔረሰብ ዞን ጥሪቃ የሚገኝ ሀብት ነው። ይህንን ሀብት ደግሞ በፓተንት ለማሰጠት እና ከሌሎች

ጭሶች የተለየ መሆኑን የሚያመላክቱ ጥናቶችን በማስጠናት ለሕዝብ ይፋ አድርገናል። ስንት ነው ያለው? ይህንን ምርት አንደኛ በዘመናዊ መልኩ ለመጠቀም በተለይ እሴት ጨምሮ፣ አሽጎ፣ አቀነባብሮ ተፈጥሮውን እንደጠበቀ ለገበያ ለማቅረብ በመሰራት ላይ እንገኛለን። ነገር ግን እዚህ አካባቢ ላይ በተለይ በኮንትሮባንድ የሚገቡ በርካታ የጭስ አይነቶች አሉ

ለጤና ከፍተኛ ጠንቅነት ያላቸው፣ ምንነታቸውም አይታወቅ፣ ከጤና አኳያ በርካታ ጉዳቶች የሚያስከትሉ የምርት አይነቶች አሉ።

በቃ፣ በህገ ወጥ መንገድ የሚገቡና ይህንን ከመከላከል አንጻር ማህበረሰቡን በአግባቡ በማደራጀትና ግንዛቤ በመፍጠር ይህንኛውን አገር በቀል የሆነውን ጭስ እንዲጠቀሙ ማድረግ ይጠበቅብናል። የወሎ ጭስ አገር አቀፍ እውቅና አግኝቶ ግብይቱን ለማዘመንና በዘርፉ የተሰማሩ ሻጮችን በማህበር ለማደራጀት የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስፈላጊውን ሁሉ እንደሚያደርግ አረጋግጧል። የመምሪያው ኃላፊ ዮናስ እንዳለ የወሎ ጭስ

በሌሎች አካባቢዎች ላይ በመስፋት ያልተለመደ እኛ አካባቢ ደግሞ የተሻለ እውቅና ያለው እና ለሁሉም መስፋፋት ያለበት ስለሆነ የወሎ ዩኒቨርሲቲ የጀመረውን ጥናት እኛም ምናግፍ ነው የሚሆነው እንደግፍ ነው የሚሆነው እኛም አንዱ ተግባር ስለሆነ ማለት ነው። በዚህ ዘርፍ ላይ የተሰማሩ ሰዎችን የማወያየት የማደራጀት እና በዘርፉ ተጠቃሚ እንደሆኑ የማድረግ ስራ መስራት ያስፈልጋል። በእርግጥ ከዚህ በፊት ብዙ ተቀናኝተን የሰራነው ስራ የለም። በቀጣይ ግን ከዩኒቨርሲቲ ጋር በጋራ ሆነን መስመር እንዲይዝ እና በሁሉም አካባቢ እንዲተዋወቅ የወሎ ብቻ ሳይሆን የሁሉም አካባቢ ምርት እንዲሆን ስለዚህ በተለይ ደግሞ በጣም በሰፊውና በተደራጀ መንገድ

ሊገድ የሚሰሩትን ስፔሻሊ ደግሞ እዚህ የአራዳ ሸፍተር አካባቢ ያሉትን በደንብ የማደራጀት ስራ አለም አቀፍ ወይም ሀገር አቀፍ እቁና ሊኖሩ የማድረግ ስራ መስራት ያስፈልጋል ኑሯቸውን በወሎ ጭስ ንግድ ላይ የመሰረቱ ሰዎች የሚያስተላልፉት መልእክት አላቸው አስተማማኝ የግብይት ቦታ ማግኘት እናቶቻችን እኛን አሳድገውበታል የወሎ ጭስ አሁንም እኛም እኛም ወልደን አግብተን ቤተሰብ ወንድሞችን የምረዳው በዚህ ነው

ልጄንም የማስተምረው በዚህ ነው። ብዙ ነገር የቤት ኪራይ የምንከፍለው በዚህ ነው። ግን አሁን ችግራችን እኛ ያው በመንገድ ልማት እየተባለ ያው ቦታ

አሳጥተውናል። አልሰጡንም። ለኛ የከተማዋ ንግድና ገበያ ልማት መምሪያ በዘርፉ የተሰማሩ ሰዎች ቁጥር ምን ያህል እንደሆነ መረጃው እንደሌለው ቢገልጽም የወሎ ጭስ ግብይት በስፋት በሚካሄድበት አራዳ አካባቢ ተንቀሳቅሶ የጎበኘው የአሜሪካ ድምጽ ሪፖርተር በትንሹ ከአምሳ በላይ የሚልቁ ሰዎች በሽያጭ ላይ መሰማራታቸውን አስተውሏል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ

የተከበራችሁ አድማጭ ተመልካቾቻችን ዝግጅታችንን እያገባደድን ነው። አሁን ዘግየት ብሎ የደረሰን ዜና አለ። በተመራጩ የፕሬዝዳንት ዶናልድ ትራምፕ ጠቅላይ አቃቤ ሕግ ሆነው የታጩት ሪፐብሊካኑ የቀድሞ የተወካዮች ምክር ቤት አባል ማት ጌትስ ራሳቸውን ከኃላፊነቱ አገለሉ። ጌትስ ይህንን ያስታወቁት ትላንት ከሕግ መወሰኛው ምክር ቤት አባላት ጋር ጥሩ ስብሰባዎች አድርጌ ነበር ብለው በኤክስ ማህበራዊ ድረገጻቸው ካሰፈሩ በኋላ ነው

ለሰጡኝ መልካም አስተያየትና ብዙዎችም ያሳዩኝን ድጋፍ አደንቃለሁ። ወቅቱ ከባድ የነበረ ቢሆንም የኔ ለቦታው

መታጨት የፕሬዚዳንት ትራምፕም ሆነ ለቫንስ ወሳኝ የስራ ትኩረትን የሚከፋፍል እየሆነ በመምጣቱ ግልጽ ነው ሲሉ በማህበራዊ ድረገጽ ኤክስ ላይ አስታውቀዋል። የዩናይትድ ስቴትስ የተወካዮች ምክር ቤት የስነ ምግባር ኮሚቴ ትላንት ተሰብስቦ ማትጌትስን በሚመለከት እያጠናቀቀ ያለውን የምርመራ ሪፖርት ይፋ መደረግ ላይ ሊስማማ አልቻለም። በዚህ ዙሪያ ያለውን ዘገባ እየተከታተልን ወደ እናንተ የምናደርስ ይሆናል። ተመልካቾቻችን መከታል

በመከታተል ላይ የምትገኙት የሐሙስ ምሽት መሰናዷችንን ነው። እኛ ለእናንተ የያዝነውን ዘገባ ፈጽመናል። ከመሰናበታችን በፊት ማሳሰቢያ አለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።

ለሉላዊ ሙቀት መጨመር ዋና ምክንያት ከሆኑት ውስጥ እንደ ሜቴን እና ናይትረስ ኦክሳይድ የመሳሰሉ ካርበን ያልሆኑ ሙቀት አማቂ ጋዞች እንዲሁም ሃይድሮፍሎሮካርበንስ የመሰሉ ሰው ሰራሽ በካዮች ይገኙበታል። እነዚህም ኦዞን ሌር የተሰኘውንና መሬትን ካደገኛ የፀሐይ ጨረር የሚከላከለውን ሽፋን የሚጎዱ ናቸው። እነዚህን በካዮች ማስወገድ የሉልን ሙቀት ለመቀነስና

የአየር ንብረት ለውጥ የሚያደርሰውን ከባድ ተጽዕኖ ለማስወገድ ፈጣኑ መንገድ ነው ሲል የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል። የባይደንና የሐሪስ አስተዳደር የከባቢ አየር በካዮችን ምንጭ ለማስወገድ ሰርቷል፣ ይህም አደገኛ በካዮችን ይጨምራል ሲሉ የፕሬዝዳንቱ ረዳትና የብሔራዊ አየር ንብረት አማካሪ የሆኑት አሊ ዛይዲ መናገራቸውን ርዕሰ አንቀጹ ይጠቅሳል።

Warming is caused by super polluting greenhouse gases. በአሁኑ ወቅት ከሚታየው ሙቀት ግማሹ ከፍተኛ በካዮች በሆኑት የግሪንሃውስ ጋዞች ምክንያት የሚፈጠር ነው። ናይትረስ ኦክሳይድ፣ ሜቴን እና ሃይድሮፍሎሮካርበን ሲገኙበታል። ይህም የህዝብ ጤና ጥበቃ ላይ ጫና በማሳደር አደገኛ ውጤት ያስከትላል። በሺህ ለሚቆጠሩ ሰዎች ሕይወት መጥፋትና በአስር ሺህ የሚቆጠሩ ሰዎችም

ወደ ሆስፒታል ድንገተኛ ክፍል እንዲሄዱ ምክንያት የሆኑት ሙቀት ፈጣሪዎቹና አደገኛ በካዮቹ በሚል የሚታወቁት ናቸው። እንደ እውነቱ አደገኛ በካዮችን በተመለከተ የዓለም ማህበረሰብ ቀጣይነት ያለው እርምጃ ሲወስድ ይታያል ሲሉ አሊ ዛይዲ አክለዋል። የካጋሊ ማሻሻያ ሰነድ የተሰኘውን ዓለም ተቀብሎታል። ዩናይትድ ስቴትስ ኤም አክት በተሰኘው ፕሮግራሟም ተግባራዊ በማድረግ ላይ ትገኛለች፣ በሰኔትም አጽድቃለች ሲሉም ዛይድ ተናግረዋል።

የሚቴን ብክለትን በተመለከተ ተመሳሳይ አሰራርን ተከትለናል። ዩናይትድ ስቴትስ የራሷን የሚቴን ፕሮግራም አውጥታለች። ባለፈው ዓመት ብቻ ከአንድ መቶ በላይ የሚሆኑ እርምጃዎች በሥራ አስፈጻሚ ተወስደዋል። በተጨማሪም ከቀሪው ዓለም ጋር በአንድነት ተሰልፈናል። ከመቶ በላይ ሀገራት ዓለም አቀፍ የሚቴን ብክለትን ለማስቆም ተስማምተዋል።

በተጨማሪም ዩናይትድ ስቴትስ በህዳር ወር አጋማሽ ላይ ከቻይናና ከአዘርባጃን ጋር በመሆን አደገኛ በካዮችን ለመቀነስ የሚደረገውን ጥረት ለማፋጠን ጉባኤ ያካሂዳለች። የልማት ባንኮች በጎ አድራጊዎችና መንግስታት ባለፉት ሶስት ዓመታት አደገኛ በካዮችን ለማስወገድ ሁለት ቢሊዮን ዶላር መመደባቸውን ሶስቱ ሀገራት አስታውቀዋል። በተመሳሳይ ጊዜም ዩናይትድ ስቴትስን ጨምሮ በርካታ መንግስታት አደገኛ በካዮችን ለመቀነስ

አዲስ ፖሊሲዎችንና የቁጥጥር እርምጃዎችን መውሰዳቸውን ርዕሰ አንቀጹ አውስቷል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራምና የምግብና የእርሻ ፕሮግራም ለአየር ንብረት ለውጥ ሶስተኛ ምክንያት የሆነውን ናይትረስ ኦክሳይድ የሚያደርሰውን ጉዳት ለመቀነስና ለመከታተል የመጀመሪያ የሆነውን ዓለም አቀፍ ጥናት ጀምረዋል። ናይትረስ ኦክሳይድ ዓለም አቀፍ ጥምረቱ ሁሉን ባቀፈ ዘዴ የሚከላከለው ቀጣዩ አደገኛ በካይ እንደሚሆን

አሊዛይዲ ዛይዲ ተናግረዋል። አዲሱ ጥናት አስፈላጊ መሆኑን መሆኑንና አሁንም ሳይንሳዊ መሰረት መኖሩ የሚፈልገውን ውጤት ለማግኘትና የዓለም ሙቀት ከ1.5 ዲግሪ ሴልሺየስ በላይ እንዳይጨምር ለማድረግ በመካሄድ ላይ ያለውን ጥረት እንደሚረዳ አሊዛይዲ መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጭ ተመልካቾቻችን የህዳር 12 የሐሙስ ምሽት 2017 ዝግጅታችን እዚህ ላይ ተጠናቋል። ስለነበረን ቆይታ እናመሰግናለን። አስተያየት ወይ ጥያቄ ቢኖራችሁ የቪ አማሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። እንዲሁም ደግሞ ስልቁጥራችሁን ብትተውልን

ከዛ ላይ እንደውድላችኋለን ኤደን ገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት አባየሁ ገበያው የዌብ እና ማህበራዊ ድረገጽ ፕሮዲሰራችን ንጉሱ ታምሬ የድምፅ ፕሮዲሰራችን እና መሀንዲሳችን አብረናችሁ አምሽተናል። ሌሎች ባለሙያዎችም አብረውኛል በመላው የአሜሪካ ድምጽ ባለሙያዎች ስም እዚህ ላይ ይሰናበታለሁ ጤና ይስጥልኝ